የሲዳማ ብሔር የህዝበ ውሳኔ ማስፈጸሚያ ፕሮጀክት ጽሕፈት ቤት እንዳስታወቀው በመጪው ህዳር ሶስት የሚካሄደውን የህዝበ ውሳኔ አፈጻጸም ተግባራዊ ለማድረግ የሚያስችሉ ስራዎችን በማከናወን ላይ ይገኛል። ህዝበ ውሳኔውን በተሟላ ሁኔታ ለማከናወን እንዲያመች በሦስት ዋና ዋና ተግባራት ላይ ትኩረት መደረጉን የጽሕፈት ቤቱ ኃላፊ አቶ አዳነ ገበየሁ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ስለዚህ ጽሕፈት ቤቱ ከተደራጀ በኋላ ለህዝበ ውሳኔው አፈጻጸም የሚያመቹ ተግባራት ብለን በሶስት ዋና ዋና መንገዶች አንደኛው ከህዝበ ውሳኔው በፊት ያሉ ተግባራት፣ በህዝበ ውሳኔ ወቅት የሚከናወኑ ተግባራት እና ከህዝበ ውሳኔ በኋላ የሚከናወኑ ተግባራት ተብሎ በደንቡ በዝርዝር ተቀምጠው ወደ ስራ ተገብቷል። ከህዝበ ውሳኔ በፊት የሚተገበሩት ተግባራት አንዱ ያው የህግ ማቀፎችን ማዘጋጀት ነው። የህግ ማቀፎች የምናዘጋጀው የአስተዳደራዊና ህጋዊ ማቀፎች ሊዘጋጁ ይገባል። ይሄ እንዴት አድርጎ ህዝበ ውሳኔውን ለማስፈጸም አጋዥ የሆኑ የሚያግዙ ለሁሉም አካላት ምቹ የሆነ መደላደል የሚፈጥር ስራ መስራት ነው። በአሁኑ ወቅት የክልሉ መንግስትና የሲዳማ ዞን መስተዳድር በሕዝበ ውሳኔው አካሄድና ውጤት ዙሪያም የሁሉንም አካላት ጥቅምና ፍላጎት አጣጥመው ለመሄድ የሚያስችል የህግ ማዕቀፍ በማዘጋጀት ላይ እንደሚገኙ የጽህፈት ቤት ኃላፊው ገልጸዋል። የሕግ ማዕቀፉ በህዝበ ውሳኔው ውጤት መሰረት ሲዳማ ራሱን ችለው የሚደራጅ ከሆነም አብረው በመኖር ያፈሯቸው የጋራ ሀብቶች እንዴት ይስተናገዳሉ? የስልጣን ርክክቡስ በምን መልኩ ይከናወናል? የሚሉ ጥያቄዎችን ይመልሳል ተብሎ እንደሚጠበቅም አብራርተዋል። በኛ በእኛ በኩል ይሄን ስራ ለዚህ ስራ አፈጻጸም የሚያመቹ እንዲመች የሚደረጉ ስራዎች አሉ። ለምሳሌ አብሮ ይኖረ ክልል ነው ግልጽ መሆን ያለበትና አብረ በመኖር ያፈራቸው የጋራ የሆነ ሀብቶች አሉ። የጋራ ጥቅሞች አሉ። እነዚህ የቃራ ጥቅሞች እንዴት ማኔጅ ይደረጋሉ? እነዚህን የሚመለከቱ ግንኙነቶች እንዴት የህግ ማዕቀፍ ስርዓት ወጥቶላቸው ሊፈጸም ይችላል? አንደኛ። ሁለተኛ ህዝበ ውሳኔው በዚህ ሂደት ውስጥ እንዲሁን ከሆነ በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 መላይ የስልጣን ርክክብ ይደረጋል ይላል። እንዴት ርክክብ ይደረጋል የሚሉ አስፈላጊ የሆኑ ሰነዶች ናቸው የሚዘጋጁት። እዚህ የእነዚህ ሰነድ ስራዎች ያው በባህሪያቸው በጣም እንትኖች ናቸው፣ በጥንቃቄ ሁሉ የሁሉንም አካላት የሁሉንም አካላት ፍላጎት ሊያጣጥም በሚችል መሆን መልኩ መዘጋጀት ስላለበት እነዚህ ስራዎች ናቸው እየተከናወኑ ያሉት። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም። የሲዳማ ብሔር ህዝበ ውሳኔ የዝግጅት ሂደት በደቡብ ክልልና በሲዳማ ዞን መስተዳድር በኩል መጓተት እየታየበት ይገኛል ብለዋል ሰብሳቢዋ ከቀናት በፊት የአገሪቱ ብሔራዊ ቴሌቪዥን እንዳሉት ሁለቱ የአስተዳደር አካላት ለቦርዱ ማቅረብ የነበረባቸውን የጋራ አስተዳደራዊ የህግ ማዕቀፎች እስካሁን ተግባራዊ አላደረጉም ብለዋል ክልሉ ሲደራጅ ከበፊት ከነበረበት ክልል ምን አይነት ግንኙነት ነው የሚኖረው ሲለያየው በምን አይነት ሁኔታ ነው ያኛው አሁን የሚመጣው ሪፈረንደሙ ወይም ህዝበ ውሳኔው ከፈቀደለት ና ከወሰነለት ወደፊት የሚቋቋመው ደግሞ ክልል ሐዋሳን እንዴት ነው የሚያያት እንዴት ነው የሚያቅፋት? በጋራ ነው ከተማዋን የሚጠቀሙት? እንዲህ እንዲህ አይነት ነገሮች አሉ እና እነዚህን ነገሮች ምርጫ ቦርድ ሊወስናቸው ወይም ሊፈታቸው ወይም አቅጣጫ ሊያስቀምጥላቸው አይችሉ። እነሱ ደግሞ ካልተቀመጡ የሂደቱን ሰላማዊነት ና ህጋዊነት ማረጋገጥ በኛ በኩል አንችልም። ሶ እነዚህን ነጥቦች በተመለከተ የህግና የአስተዳደር ውሳኔዎች ውይይቶችና ድርድሮችም ጭምር በተለያየ አካ መደረግ ስላለበት እሱን አድርጋችሁ ሰነዶቹን አቅርቡ ብለናቸው እነሱም ፈቃደኛ ሆኖ በደብዳቤ ማረጋግጠውልን ነበረ። ያ መስከረም አስራ ሁለት መፈጸም ነበረበት፣ ግን አልደረሰልንም በሚል ወደ መስከረም 30 እንዲራዘም ጠይቀዋል። የሲዳማ ብሔር ህዝበ ውሳኔ ማስፈጸሚያ ፕሮጀክት ጽህፈት ቤት ኃላፊው አቶ አዳነ ገበየው በበኩላቸው ከህዝበ ውሳኔው ጋር ተያይዘው የሚነሱ አስተዳደራዊ ጥያቄዎችን በህግ ማዕቀፍ ለመመለስ እየተሰራ እንደሚገኝ ገልጸዋል። የዝግጅት ሂደቱን በተመለከተም በተቻለ መጠን በሙሉ አቅም እየተሰራ እንደሚገኝናም በተያያዘው ጊዜ የጊዜ ገደብ ለማጠናቀቅም ጥረት እየተደረገ ይገኛል ብለዋል። ያው የተጓተተ ሁኔታ በእኔ እምነት የለም። ያው በተቻለ መጠን በነበረው የጸጥታ ችግር ምክንያት እየተቋረጠ ሁኔታ የለም። ስራዎቹ ከስር ከስር እየተሰሩ፣ በእርግጥ መጠናቀቅ የሚገባበት ጊዜ አለ። በዛ ጊዜ ለማድረስ ከፍተኛ ጥረት እያደረገ ነው። ሌተ ቀን እየሰራን ያለንበት ሁኔታ እንዳለ ነው ለመግለጽ ይፈልጉ። ለዲ ደብልዩ ዘገባ ሸዋንግዛው ወጋየው ሐዋሳም።